ጥያቄ 11 ሁፎች ወይም ካልሲዎች ማለት ምን ማለት ነው? በእነርሱ ላይ ማበስስ ይፈቀዳል? መልስ ሁፍ የሚባለው እግር ላይ የሚለበስ ሆኖ ከቆዳ የተሰራ ነው። ካልሲ ማለት ደግሞ ከቆዳ ውጪ በሆነ ነገር የተሰራ እግር ላይ የሚለበስ ነው። እግሮችን በማጠብ ፋንታ እነርሱን ማበስ የተደነገገ ነው።